ሰሞኑን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከተፈጠረው ችግር ጋር በተያያዘ በቁጥጥር ስር የዋሉት መምህር ምህረተ አብና ፌቨን ዘሪሁንን ጨምሮ አስራ ሁለት ግለሰቦች ፍርድ ቤት ቀረቡ። ፖሊስ እነዚህን ግለሰቦች ህገ መንግስትና ህገ መንግስታዊ ስርአትን በኃይል በመናድ እና ህብረተሰቡን በሽብር በማነሳሳት ወንጀል ጠርጥራቸዋለሁ ሲል ለችሎት ማስረዳቱን ከተጠርጣሪዎቹ ጠበቆች መካከል አንዱ የሆኑት ዲያቆን ዘካሪያስ ወዳጅ ለአሜሪካ ድምጽ ተናግረዋል። በእነርሱ በኩልም ክርክር መደረጉን የገለጹት ጠበቃና የህግ አማካሪው ችሎቱ ከተጠርጣሪዎቹ መካከል አምስቱ ላይ ለፖሊስ ተጨማሪ የምርመራ ጊዜ ሲፈቅድ፣ የተቀሩት በዋስ እንዲፈቱ መወሰኑን ገልጸዋል። ከዚህ ጋር በተያያዘ ባልደራስ ፓርቲ ዛሬ ባወጣው መግለጫ ከቤተክርስቲያኗ ጉዳይ ጋር በተያያዘ አባሎች እየታሰሩና እየተሳደዱ ነው ብሏል። በዚህ ጉዳይ ከፖሊስ ምላሽ ለማግኘት ያደረግነው ጥረት ባይሳካም መንግስት በሁከት ተግባር ላይ የተሰማሩትን በቁጥጥር ስር አውዬ ለሕግ ማቅረቤን እቀጥላለሁ ማለቱ ይታወሳል። በቤተክርስቲያኗ የተፈጠረውን ችግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በተደረገ ውይይት ከመንግስት ጋር በተለያዩ ነጥቦች ላይ መስማማት መደረሱ መገለጹ ይታወሳል። ከችግሩ ጋር በተያያዘ መደበኛ አገልግሎት እንዳይሰጡ የታገዱ የማህበራዊ መገናኛ ብዙሀን አሁንም እንደተዘጉ ናቸው። ጉዳዩን የተከታተለው ኬኔዲ አባተ ተጨማሪ አለው። በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በፖሊስ ቁጥጥር ስር ከዋሉ ሰዎች መካከል ባለፈው አርብ የካቲት 3 እና ቅዳሜ የካቲት አራት በቁጥጥር ስር የዋሉት የቤተ ክርስቲያኒቱ አገልጋዮችን ጨምሮ 12 ግለሰቦች ዛሬ ፍርድ ቤት መቅረባቸው ታውቋል። 12ቱ ግለሰቦች በቁጥጥር ስር በዋሉበት ቀን ተከፍለው በሁለት መዝገብ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን ለአሜሪካ ድምፅ የተናገሩትና ከጠበቆቻቸው መካከል አንዱ የሆኑት ዲያቆን ዘካሪያል ኢትዮጵያስ ወዳጅ አንደኛው መዝገብ በቤተክርስቲያኗ ክርስቲያኗ የወጣቶችና ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨንዘሪሁን ይሁን ስም የተከፈተና ሰባት ተጠርጣሪዎች የሚገኙበት ሲሆን ሁለተኛው ደግሞ በመምህር ምህረት አባሰፋ ስም የተከፈተ አምስት ተጠርጣሪዎች የሚገኙበት መዝገብ መሆኑን ገልጸዋል። ጠበቃና የህግ አማካሪው ዲያቆን ዘካሪያስ ፖሊስ 12ቱን ግለሰቦች በመጠርጠር ለችሎቱ ስላቀረበው አቤቱታ አብራርተዋል። የ14 ቀን ጊዜ ፖሊስ የቀረበው ማለት ነው። አቤቱታው ደርሶናል ያው ፖሊስ መጀመሪያ ያው የአስራ አራት ቀን ጊዜ ቀጠሮ ሲጠይቅ በአንድ ገጽ የተጻፈ የአቤቱታ አቅርቧል። ተመሳሳይ ነው በሁለቱም መዝገብ የቀረበው በተናገር ብረታ ብረታ ነው በሴዘንም የቀረበው እንግዲህ የተጠርጣሪዎቹ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የተፈጠረው አለመግባባት እንደ ጥሩ አጋጣሚ በመቅጠር ከሃይማኖቱ አላማ እና አስተምሮ ውጪ የራሳቸውን አላማ ፖለቲካ ፍላጎት ለማሳካት አስበው የተለያዩ ማህበራዊ ድረገጾችን መጠቀም ህዝብን አነሳስተዋል ነው። ሃይማኖት ከሃይማኖት ብሄር ከብሄር እንዲጋጭ በማድረግ እንዲሁም ከሀገር ውስጥና ከውጭ ካሉ ጸረ ሰላም ኃይሎች ጋር በመተባበር በተለያዩ ህገ ወጥ ሶሻል ሚዲያዎች ተጠቅመው ቅስቀሳ አድርገዋል ነው። ረብሻ ሽብር እንዲፈጠር ረብሻ አድርግ እንዲፈጠር ውጭ ቀስቅሰዋል የሚል ነው። ወጪው አቤቱታ እርሳቸውን ጨምሮ ለተጠርጣሪዎች በጥብቅና የቆሙ አስራ ሁለት ጠበቆች የፖሊስን አቤቱታ በመቃወም በችሎቱ ስላደረጉት ክርክርም ዲያቆን ዘካርያስ ወዳጅ ገልጸዋል። በደንብ ተገቢ የሆነ ክርክር ተደርጓል። ለምሳሌ እንግዲህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዓላማት አስተምህሮ ውጭ ብለው ነው መነሻ ያደረጉት። በእኛ በኩል እነዚህ ሰዎች የኢትዮጵያ የራሳቸው አመንጭ የሆነው ሰላማዊ ሰልፍ የጠሩ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በይፋ በይፋ መንግስትንም በማሳወቅ አካሄደዋለሁ ያለውን ሰልፍ እንደ አማኝም እንደ ቤተክርስቲያን አገልጋይም ደግሞ የቅዱስ ሲኖዶስን ድምፅ ነው ያሰሙት እንጂ በራሳቸው አመንጭተው የቀሰቀሱት ሰልፍ የለም። እሱም ደግሞ ለአመት መቀስቀሻ የሚባል አይደለም። ከዚ ውጭ ግን መደበኛ አደረጃጀት ፈጠሩ፣ ሕገወጥ ሶሻል ሚዲያ جسوك مونا تيك توك على በሚቃወም ደረጃ ወይም ደግሞ ልክ እንዳልሆነ በሚያሳይ ደረጃ የዩኒቨርስቲ ልጆች የሆኑ ጠበቆች አቅርበዋል። የእግራ ቀኙን ክርክር ያዳመጠው ችሎቱ መምህር ምረታብና ወይዘሪት ፌቨንን ጨምሮ በአምስት ተጠርጣሪዎች ላይ ለፖሊስ የስምንት ቀን ተጨማሪ የምርመራ ጊዜ ሲፈቅድ፣ ሌሎቹ ተጠርጣሪዎች በተለያየ መጠን የገንዘብ ዋስ እንዲለቀቁ መበየኑንም ጠበቃው ተናግረዋል። የተሰጠው ትእዛዝ እንግዲህ ቅድም ካልኩት በእነ መምህር ምረታብ የሚጠራው መዝገብ አምስት ሰው ዳለው አምስት ተጠርጣሪዎች ከዛ ውስጥ አንደኛ ተጠርጣሪ ሆኖ የቀረበው መምህር ምረት አባሰፋ ነው። እንዲሁም ደግሞ ሶስተኛ ተጠርጣሪ ሆኖ የቀረበው ላይ ኪሮቤል አሰፋ ማለት ነው፣ የስምንት ቀን ጊዜ ቀጠሮ ተሰጥቷል ማለት ነው። ሌላው በእነ ፌቨን መዝገብ ደግሞ አንደኛ ሁለተኛ ፌቨን ዘሪሁን እንዲሁም ብሩክታዊት ነብዩና ሰባተኛ ተጠርጣሪ ባሲላ አግደው ላይ የስምንት ቀን ጊዜ ቀጠሮ ሲሰጥ በሌሎቹ ላይ ግን እያንዳንዳቸው አስራ አምስት ሺህ የሚደርስ ገንዘብ ዋስትና ሲዘው እንዲወጡ በነ መምህር ምዕረት አሰፋ ደግሞ አማኑኤል፣ ሁለተኛ አማኑኤል እንዲሁም አራተኛ ሰይፍ አለማየውና አምስተኛ ላይ ተጠቀሰችው የፖሊስ አባል ነች ኮንስታብል እጅጋየው የተባሉ ሶስት ተጠርጣሪዎች እያንዳንዳቸው እጅጋየው አስር ሺህ ብር ሰይፍ አለማየው ሰላሳ ሺህ ብር እንዲሁም በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲም ዛሬ ባወጣው መግለጫ በቤተ ክርስቲያኒቱ ከተፈጠረው ችግር ጋር በተያያዘ አባሎቼ በመታሰርና በመሳደድ ላይ ናቸው ብሏል። ከእነዚህም መካከል የባልደራስ የብሔራዊ ስራ አስፈጻሚ ኮሚቴ አባልና የድርጅት ጉዳይ ኃላፊ አቶ ስንታየው ቸኮል የካቲት 1 2015 ዓ ም ከጎፋ ቅዱስ ገብርኤል ቤተ ክርስቲያን አካባቢ በፖሊስ ተይዘው በአሁኑ ጊዜ በአዋሽ አርባ ታስረው እንደሚገኙ አውቅ ያለሁ ያለው ፓርቲው የብሔራ ምክር ቤት አባል የሆኑት አቶ ናትናኤል ኤል ያለም ዘውድ ደግሞ የካቲት አራት 2015 ዓ ም በፖሊስ ተይዘው ሰሜን ማዘጋጃ አካባቢ በሚገኝ ጥበብ ለእድገት በሚባል ትምህርት ቤት ታስረዋል ሲል አመልክቷል። በዚህ ጉዳይ ላይ ከፖሊስ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የመንግስት ኮሚኒኬሽን የካቲት ሁለት ባወጣው መግለጫ በትጥቅ በተደገፈ ሁከት መንግስትን የመነቅነቅ ፍላጎት ያለው ቡድን ወጣቶችን እየመለመለ ማሰማራት ጀምሯል፣ በህገወጥ መንገድ ከታጠቁ ኃይሎች ጋርም ግንኙነት እየፈጠረ ነው ካለ በኋላ በመሆኑም በዚህ ተግባር ሆን ብለው የተሰማሩትን በቁጥጥር ስር አውሎ ለህግ የማቅረብ ተግባር ተጀምሯል። ይህም ተጠናክሮ ይቀጥላል ማለቱ ይታወሳል። ባለፈው ወር ጥር 14 2015 ዓ ምት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ አውግዤ ለይቻቸዋለው ያላቸው ሶስት አባቶች ማለትም አባ ሳዊሮስ፣ አባ ኤውስጣጤዎስና አባ ዜና ማርቆስ ከቤተክርስቲያኗ እውቅና ውጭ ለ26 ኤጲስቆጶሳት ሹመት ሰጥተናል ማለታቸው። ሰልፉን ተከትሎ በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በርካታ ሰዎች ለእስር መዳረጋቸው ሲገለጽ ቆይቷል። ከጠቅላይ ሚኒስትር አብይ አህመድ ጋር አርብ የካቲት ሶስት ውይይት ካደረገ በኋላ በማግስቱ መግለጫ የሰጠው የቤተ ክርስቲያኗ ቅዱስ ሲኖዶስ መንግስት በምዕመናን ላይ እስከ ሞት የሚደርስ የሰብአዊ ጥሰት መብት የፈጸሙ አካላትን ለህግ ማቅረብና እስረኞችን መፍታትን ጨምሮ የቤተ ክርስቲያንን አቋም ሙሉ በሙሉ ተቀብሏል ማለቱ ይታወሳል ቤተ ክርስቲያን ሃይማኖታዊ ቀኖናዊ ሕግና አስተዳደራዊ ሕግን መሰረት ባደረገ መልኩ ጠብቃ የምትሰራና ከዚህ ውጭ ምንም አይነት ድርድር የሌለ መሆኑን ገልጻለች። በዚህም መነሻነት መንግስት የቤተ ክርስቲያንን አቋም በመቀበል ወደፊትም የቤተ ክርስቲያንን አንድነትና ሉዓላዊነት በመጠበቅ መንገድ እንደሚሰራ አረጋግጧል። በዚህም ምክንያት ለትናንት እሁድ የካቲት አምስት የጠራውን ሰልፍ ለሌላ ጊዜ ማራዘሙን ሲኖዶሱ መግለጹ አይዘነጋም። በተመሳሳይ ቀን የጠራውን ሰልፍ ማዛወሩን ቀድሞ ያሳወቀው ቤተ ክርስቲያኗ ሕገ ወጥ ነው የምትለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ ብሎ የሚጠራው አካልም ከጠቅላይ ሚኒስትር አብይ ጋር በተደረገ ውይይት ችግሩ በሰላም እንዲፈታ በጠቅላይ ሚኒስትሩ የቀረበውን ሀሳብ እንደተቀበለ ገልጿል። ክቡር ጠቅላይ ሚኒስትር ቴር ዶክተር አብይ አህመድ ባደረጉልን ጥሪ መሰረት የካቲት ሶስት ቀን ሁለት ሺህ አስራ አምስት አመተ ምህረት ተገናኝተን በኦሮሚያ እና በብሔር ብሔረሰቦች ቅዱስ ሲኖዶስ ጉዳይ ላይ ተወያይተናል። በአንድ በኩል ከተቃዋሚዎቻችን የተነሱትን ጥያቄዎች አቅርበውልን በተነሱ ጥያቄዎች ላይ ምላሽ ሰጥተናል። በሌላ በኩል ደግሞ ጉዳዩን በእርቅ እንድንፈታ ጥያቄ አቅርበውልናል። እኛም ለተጠየቅነው ጥያቄ በተለይም የዶግማና የቀኖና ጥሰት እንደሌለብንና ተቃውሞ የቀረበባቸው የኤጲስቆጶሳት ሹመት አሳማኝ እንደሆነ አስረድተናል። የቀረበውን የእርቅ ጥያቄም አስመልክቶ በቀና መንገድ እንደምንረዳ ገልጸናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ በበኩሉ በህገወጥ መንገድ የኤጲስቆጶስነት ሹመት የሰጡና የተቀበሉ አባቶች ይቅርታ ጠይቀው ከተመለሱ ቤተ ክርስቲያን እንደምትቀበላቸው ቢያሳውቅም ሹመቱን ግን እንደማይቀበል መግለጹ ይታወቃል። በቤተ ክርስቲያን ከተፈጠረው ችግር ጋር በተያያዘ ፌስቡክ፣ ቴሌግራምና ቲክቶክን ጨምሮ በመደበኛ መንገድ አገልግሎት እንዳይሰጡ የተዘጉት የማህበራዊ መገናኛ ብዙሃን አሁንም እንደተዘጉ ናቸው። ለአሜሪካ ድምጽ Kennen Sie